የዓለምንም ድጋፍ በሚገኙ ስደተኞች ላይ የፈረንሳይ ፖሊስ በሚወስደው ጥብቅ ክትትልና ማሳደድ ምክንያት የክረምቱ ቀዝቃዛ አየርን እንዲቋቋሙ የሚያስችሉ እርዳታዎችንና የሕክምና ድጋፎችን ለማድረግ መቸገራቸውን የድንበር የለሹ ሐኪሞች ቡድን የፈረንሳይ ተልኮ ዋና አላፊ ኮርኔ ቶሬ ለዶችቬል ሲገልጹ ከአንድ ሺ በላይ ስደተኞች በተለይም በፓሪስ ጎዳናዎች ላይ ይገኛሉ። ፖሊስ በሚያሳድርባቸው ተጽዕኖና ጫና ሳቢያ በየቦታው እንዳይታዩ ተሰራጭተዋል። በዚህ ምክንያት እነሱን አግኝቶ የምግብ የመጠለያ የድንኳን ብርድ ልብሶችን ለመስጠትና የህክምና እርዳታ ለማድረግ በጣም አስቸጋሪ ነው። በእውነቱ የመሰሉ ችግር በሌሎች የፈረንሳይ ከተሞችም አሉብን። በካሌ የሚገኙ ስደተኞችም ወቅታዊ ሁኔታ ተመሳሳይ መሆኑን የሚናገሩት ደግሞ ተቀማጭነቱ እንግሊዝ የሆነው ሄልፕ ሪፊዩጂስ የተሰኘው ግብረ ሰናይ ድርጅት የፈረንሳይ ክልል ዋና ኃላፊ አኒ ናቸው። እዚህ አሁን የሚገኙ ስደተኞች ምንም አይነት መጠለያ የላቸውም። በየጫካውና መሬት ላይ ነው ስደተኞቹ የሚተኙት። ለእነሱም ድንኳኖችንና ብርድ ልብሶችን ለማደል እንኳን አልቻልንም። በፈረንሳይ የሚንቀሳቀሱ ሰብአዊ እርዳታ ሰጪ ተቋማት የፕሬዝዳንት ማክሮን መንግስት በቅድሚያ እዚህ ፈረንሳይ ውስጥ ለሚገኙ ስደተኞች መሰረታዊ ፍላጎት ለማሟላት የገባውን ቃል ተፈጻሚ ሲያደርግ ወደ ሌላ ተግባር መግባቱን ይተቻሉ። ስለዚሁ የሚናገሩትም ሎበርጂ ዴዚሚግሮ የተሰኘው ግብረ ሰናይ ተቋም ጸሐፊ ካትሪን ኮንፎርቲ ናቸው። እስከ ታኅሣሥ ወር ባለው ጊዜ ድረስ ማንም ስደተኛ ያለመጠለያ ጎዳና ላይ እንደማይታይ እንደሚፈልጉ ሚስተር ማክሮ ተናግረው ነበር። ምን አይነት ሰብአዊነት የሚሰማው ሰው ነው ለዚህ ሁሉ መጠለያ የመፈለጉ? ብለሽ ታስብ ይሆናል። ግን እሱ ማድረግ የፈለገው ችግሩን መሰወር ነበር። በካሌም ፖሊሶች ስደተኞችን ያሳድዳሉ። በፓሪስም ፖሊሶች ተመሳሳይ ነገር ነው የሚፈጽሙት በዓለም አቀፍ ደረጃ ከሌሎች መንግስታት ጋር ሲነጋገሩ ስደተኞችንም ተቀብለን የምናስተናግድነን ይበሉ እንጂ የአገር ውስጥ ጉዳይ ሚኒስቴር የሚፈጽመው ግን በጣም ቆሻሻ ስራ ነው። ፖሊሶች ስደተኞቹን ተስፋ እንዲቆርጡ በማድረግ ተያያዘም በካሌ በሚገኙ ስደተኞች ከመጠለያና ተያያዥ ችግሮች በተጨማሪ ለጤና ችግር እየተጋለጡ መሆናቸውም ተሰምቷል። ይህንኑ በተመለከተም የሄልፕ ሪፊጂስ ኃላፊ አኒ ይናገራሉ። የጤና ችግር ቀውስ በመጀመሩ ላይ ነው። የቆዳ በሽታ ረጅም ጊዜ በቀዝቃዛ ውሃ ውስጥ በመቆየት የሚመጣ የእግር የታችኛው ክፍል ህመም ሶስት የሳምባ ነቀርሳ በሽተኞች አምስት የውሃ ጉድፍ በሽተኞች በምርመራ ተለይተው ታውቀዋል እነዚህ በቀላሉ ወደ ሌላው የሚተላለፉ ናቸው አሁን እዚህ ያሉት ቁጥ ስደተኞች ቁጥራቸው ከበፊቱ አነስተኛ ቢሆንም ሁኔታው ግን ከዚህ በፊት ከነበረው እጅግ የከፋ ነው ይህንኑ ጉዳይ በተመለከተ ችግሩ መኖሩን እንዳረጋገጡ የድንበር የለሹ ሐኪሞች ቡድን የፈረንሳይ ተልእኮ ኃላፊ ኮርኔ ቶሬ ይገልጻሉ። በካሌብ ለጊዜው በሚቆዩባቸው ከአራት እስከ አምስት ሰዓታት በዛፎች ጀርባ ተደብቀው በቆሙበት ነው የሚተኙት ከነልብሳቸው፣ ልብሳቸው ከነ ጫማቸው ስለዚህም ለከፋ የእግር በሽታ ያጋለጣቸዋል። የመሰሉ ችግር ፓሪስ ውስጥ አይታይም። ግን ዋናው በክረምቱ ጊዜያት የመተንፈሻ አካላ አካላት ችግር የሳምባ ነቀርሳን ጨምሮ የሚጠበቁ ችግሮች ናቸው። በነገራችን ላይ በቅርቡ አንድ ስደተኛም በቅዝቃዜ አየር ሳቢያ ምክንያት መኪና ስር እንደተኛ ሕይወቱ አልፏል። ለዶቼቬሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።